አሃዱ አምላክ አሜን ይቅር ያለን የወደደን በደሙ ከሀጢያታችን ያጠበን እግዚአብሔር ኢየሱስ ክርስቶስ በፍቅር ስቦ በደዴት አቅርቦ አንድ ጊዜ ለአባቶቻችን ለቅዱሳን በተሰጠች ጥርጥር በሌለባት የተዋሕዶ ሃይማኖት ሁላችንንም በፍቅርና በአንድነት በቅዱስናው ስፍራ ለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔርን የምትወዱ እግዚአብሔር የሚወዳችው የሉል እግዚአብሔር ቤተሰቦች እንደምን አደራችው? እንደምን አደራችው? አምላካችን እግዚአብሔር እችን እለት በእድሜያችን ላይ ጨምሮ በዚህ ስፍራ ለኑሯችን እና ለሕይወታችን የሚያስፈልገውን የቃሉን በረከት እንሰማዘን በቅዳሴው ጸሎት እንድንባረክ፣ እንድንቀደስ፣ እንድንጽናና ያዘን ሰዎች ከሀዘናችን እንድንረጋጋ፣ የተጨነቅን ሰዎች ከጭንቀታችን እንድንረጋጋ እግዚአብሔር በጸሎተ ቅዳሴው በቃሉ በዝማሬው ሊባርከንና ሊቀድሰን በዚህ ስላገናኘን በድጋሚ ስሙ ለዘላለም የተመሰገነ ይሁን። ዛሬ የምንማርበት የትምህርታችን ርዕስ የመታዘዝ በረከት በሚል ይሆናል። በቅዳሴው ላይ የተነበበውን ቅዱስ ወንጌል መሰረት በማድረግ እግዚአብሔርን መታዘዝ ምን ያህል ታላቅ በረከት እንደሆነ እናያለን። በአጠቃላይ መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራእይ ዮሐንስ ድረስ ያለውን ስናነብ በአጠቃላይ የሚናገረው ስለ አንድ ነገር ነው። እግዚአብሔርን ስለመታዘዝ ነው። እና በዚህ ወቅት ደግሞ ዛሬ ያለንበት ጊዜ ብዙ ሰው እግዚአብሔር ትዕዛዝና ፈቃድ ፈቀቅ ያለበት በመሆኑ እኛ በተጠራንበት ሃይማኖት ለሰማያዊ ርስታችን ለመንግሥተ ሰማያት ተቀዳሚ መግቢያ በር በሆነችው ቅድስት ቤተ ክርስቲያን የምንኖር ኖር የዕለት ተዕለት ሕይወታችን እንደ እግዚአብሔር ቃል የሚጓዝ እንዲሆን ሁልጊዜም እግዚአብሔርን በመታዘዝ የሚገኘውን በረከት ማስተዋል ይኖርብናል። የትልቁ ነገር ነው። እግዚአብሔርን በመታዘዝ የሚገኝ በረከት ምን እንደሆነ ከተረዳን በየትኛውም ጊዜና ሰዓት ህይወታችን ለእግዚአብሔር የሚታዘዝና የሚገዛ ይሆን። በቅዱስ መጽሐፍ በአብዛኛው የተመዘገቡትን ታሪኮች ብናይ በመታዘዝና ባለመታዘዝ መካከል ያለውን ልዩነት የሚያሳዩ ናቸው። የመጀመሪያው ሰው አባታችን አዳም ገነትን ያህል ቦታ እግዚአብሔርን ያህል ጌታ አጥቶ እርቃኑን ከገነት የተባረረበት ዋና ምክንያት ወደ ገነት ሲገባ ጠብቅ የተባለውን የእግዚአብሔርን ሕግ መጠበቅ ባለመቻሉ ትእዛዙን ተላልፎ እሱ በወደደውና በፈቀደው መንገድ መጓዙ ከገነት እንዳስወጣው ታሪኩ ይነግረናል። በሰባት ትካት የሰው ልጆች እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው እግዚአብሔርን እየበደሉ በነበረበት ሰዓት አካሄዱን ከእግዚአብሔር ጋር አንድ አድርጎ የተገኘ በሀጣአን መካከል ኖህ ነው። ሁሉም በአንድነት ሁሉም በአንድነት ተባብረው እግዚአብሔርን እየበደሉ እግዚአብሔርን እያሳዘኑ፣ ከእግዚአብሔር ሀሳብና ፈቃድ ውጪ እየኖሩ ባሉበት ሰዓት በቅድስና የተገኘ እግዚአብሔር ሰው ኖህ ብቻ ነው። ኖህ በዚያ በጥፋቱ ዘመን ከኃጥኣን ጋር ሳይተባበር በመገኘቱ እግዚአብሔር ትዕዛዝ ሰጥ አንተና ቤተሰቦች ትድኑ ዘንድ መርከብ አዘጋጃል። እግዚአብሔር በዛን ጊዜ እግዚአብሔር ለኖህ የሚገባውን ነገር ነገረው። ኖህ እግዚአብሔር የሚናገረው ነገር እውነት ስለሆነ እግዚአብሔር ለሚናገረው ነገር የምትታዘዝ ነፍስ ስለምትባረክ ለእግዚአብሔር ቃል ነው ታዘዘ። ስለዚህም ከጥፋት ፍርድ ከዚያ በሰማይ ከሚዘንበው ንፍረ ውሃ ከምድር ከሚፈልቅ ከነበረው ንፍረ ውሃ ሕይወቱ የተጠበቀች ሆነች። ለምን? እግዚአብሔርን ስለታዘዘው። ወገኖቼ ክርስቲያኖች ዛሬ እግዚአብሔር ከኛ የሚፈልገው ነገር የሚታዘዝን ሕይወት ነው። የኖህ ቤተሰብና ኖህ ጨምሮ ስምንት ሰዎች በዚያ የፍርድ ዘመን ውስጥ ከእግዚአብሔር የቁጣው በትር ለመዳን የቻሉበት ዋና ምክንያት በመታዘዛቸው ነበረ። የተቀሩት ሰዎች ኖህን ያነጋግሩት ነበር። እየቀረቡ ኖህ አንተ የምታዘጋጀው መርከብ ለመቼ ነው ሲሉት ከአርባ ዓመት በኋላ የእግዚአብሔር ፍርድ ይኖራል። ከዚያ ፍርድ ለመዳን ነው። ከሰማንያ ዓመት በኋላ ታዲያ ምን ችግር አለ? ቀኑ ሲደርስ ይሰራል። ለምን አሁን እንደልባችን አንሆንም? ማንበላ፣ ማንጠጣም፣ ማንዘፍንም ለምን በዓለም አንጓዝም? ያ ነበር የዓለሙ ግፊት ለኖህ የነበረው ያ ነበር። ዛሬ ወገኖቼ የእግዚአብሔር ልጆች እኛም እግዚአብሔርን ደስ የሚያሰኘውን ነገር በመስራት ላይ ስንሰለፍ፣ ሌላው ደግሞ ከዚያ ከተሰለፍንበት የቅድስና ህይወት የሚያዘናጋ የሚያሳንፍ መልእክት ይዞልን ይቀር፣ ግን ለእግዚአብሔር በመታዘዝ ከጸናን የመታዘዝን በረከት እናገኛለን። ለእግዚአብሔር በመታዘዝ ከጸናን በመታዘዝ ውስጥ ያለውን የእግዚአብሔርን ሽልማት እንቀበላለን። እግዚአብሔር የተመሰገነ ይሁን ኖ እግዚአብሔርን በመታዘዙ ምክንያት ከፍርድ ዳል አባታችን አብርሃም የሚኖርበት ቤተሰብ ጣዖት የሚመለክበት የአስማተኛ የጠንቋይ ቤት ነበር የእግዚአብሔር ስም የማይጠራበት ቤት ነበር ሰው በሰራው በእጁ ጥበብ ጣዖትን የሚያመልክበት ቤተሰብ ውስጥ ነበረ ግን በዚያ ኃጢአት በነገሰበት ቤተሰብ መካከል አብርሃም ልቡ ከእግዚአብሔር ጋር ስለነበረ እግዚአብሔር ከዚያ ቤተሰብ ውስጥ የመታዘዝን ድምፅ ሰማ። ከቤተሰቦች ከዘመዶች ተለይተህ እኔ ወደማሳይህ ውጣ አለው። ሲያስቡት እግዚአብሔር የለሽ ቤተሰብ ውስጥ እግዚአብሔር የለሽ ቤተሰብ ውስጥ የእግዚአብሔርን ድምፅ መስማትና ለዚያ ለሰሙት ድምፅ ታዛዥ ታዛጅ ሆኖ መገኘት ከባድ ነው። እንኳን እግዚአብሔር የለስ ቤተሰብ ውስጥ አይደለም፣ ወገኖቼ! እግዚአብሔር ልጆች እኛም የእግዚአብሔር ነን እንኳን እያል የመታዘዝ ህይወት የለን። ግን እግዚአብሔር ምን አለው? ተነስ፣ ውጣ፣ አንተም እኔ ወደማሳይህ ምድር ሂድ አለው። ኖክ ከእግዚአብሔር ጋር አብርሃም ከእግዚአብሔር ጋር አልተከራከረም። ምክንያቱም የሚያዘው አምላክ ያናግረው የነበረው እግዚአብሔር እሱን በመታዘዝ ያለውን በረከት ተረርቶ ስለነበረ አብርሃም ጓዜ አልለም። አብርሃም ዞር ብሎ የቤተሰቦቹ ነገር መመልከት አልፈለገም። ሰተት ብሎ እግዚአብሔር ወዳመለከተው ወጣ። ስለዚህ በምድር ውስጥ ባለጸጋ እግዚአብሔር ባረክ። በመታዘዙ በሽምግልና የአብራ ክፍሬ ይስሐቅ ተሰጠ። በመታዘዙ እግዚአብሔር የአብርሃም ቤተሰብ ተባረክ። በመታዘዙ አብርሃም ብቻ ሳይሆን ዘሮቹ የተባረኩ ሆኑ። እግዚአብሔር የተመሰገነ ይሁን። አንዱ በመታዘዙ ምክንያት ብዙዎች ተባረኩ። ይሄ ብቻ አልነበረም። አብርሃም ትዕዛዙን ልጁን ለእግዚአብሔር አሳልፎ እስከ መስጠት ድረስ ፈጸመው። አንድያ ልጁን ተስፋ የሚያደርገውን አወርተዋለሁ ብሎ ሀብት ንብረቱን ሊያወርሰው ያዘጋጀውን ልጁን እግዚአብሔር እንዲሰዋለት በጠየቀው ጊዜ አልተከራከረም አልተከራከረም። የሰጠው እግዚአብሔር ቢሞት እንኳን ከሞት እንደሚያስነሳው ያምን ስለነበረ፣ ወገኖቼ፣ እግዚአብሔር ልጁ ዛሬ እኔ እና የእናንተ ሕይወት እግዚአብሔርን ምን ድረስ ነው የሚታዘዘው? የት ድረስ ነው ለእግዚአብሔር የሚታዘዝ ሕይወት ያለ አብርሃም ግን አንድያ ልጁን ልጅን በሞሪያም ተራራ ለእግዚአብሔር እስከ እስከመሰዋ ድረስ የታዘዘ ልብ ስለነበረው እግዚአብሔር ይስሐቅ ለአባቱ ስለታዘዘ አብርሃምም ለሚያመልከው አምላክ ለእግዚአብሔር ስለታዘዘ በአምላካቸው በእግዚአብሔር ፊት በቅድስና ለመታየት የሚያስችላቸውን የመስዋዕቱንም በግ በእጸ ሳቤቅ አስሮ እግዚአብሔር ለአብርሃም ሰጡ። ክብር ምስጋና ለእርሱ። ያ በዱር ውስጥ የተገኘው በግ የመታዘዝ በረከት ነበር፣ ለአብርሃም ለይስሐቅ ለአባቱ የመታዘዝ በረከቱ ነበር ያ በግ። ዛሬም ወገኖቼ፣ የእግዚአብሔር ልጆች እኔም እናንተም ለእግዚአብሔር ቃል የሚታዘዝ ሕይወት ካለን ኑሯችን የተባረከ የተቀደሰ ሕይወት ይሆናል። ብናዝን እንጽናናለን። ብንደክም እንበረታለን። ተስፋ ብንቆርጥ እንጽናናለን። ተስፋን እግዚአብሔር ይሰጠናል። በሕይወታችን ልንመልሰው የማንችለው አስቸጋሪ ነገር ቢገጥመን እግዚአብሔር በመታዘዛችን በተቀበልነው በረከት መልሱን ይሰጥ። ለዚህ ነው በአንደኛ ሳሙኤል በምዕራፍ አስራ አምስት ቁጥር ሀያ ሁለት ላይ ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠል እና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመሥዋዕት፣ ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። ሳሙኤል ይሄንን ቃል ይነግረው የነበረው ለንጉሥ ሳኦል ነው። ንጉሥ ሳኦል ለእግዚአብሔር ትእዛዝ ተገዥ ሆኖ ባለመገኘቱ ምክንያት እግዚአብሔር ከነገረው ትእዛዝ ይልቅ የልቡን ፈቃድ በመፈጸሙ ምክንያት ሳሙኤል ከእግዚአብሔር ወደ ሳኦል ተላከ። ትእዛዝን ስላልፈጸም ያን ጊዜ ሳኦል ምን ነበር ያደረገው? ለእግዚአብሔር ለመስዋይቱ ይቀርባሉ ብሎ እግዚአብሔር አጥፋ ያለውን የአሕዛብን በጉንና በሬውን የሰቡትን ከብቶች ራራ ታስታላች ከሳኦል ልብ የእግዚአብሔር ልብ ሩሩ ነው። እግዚአብሔር ያውቃል። ከእግዚአብሔር እውቀት በላይ እውቀት የለም። እሱ ራሱ እግዚአብሔር እውቀት። ግን ሳኦል በልቡ ተጠበበ። የእግዚአብሔርን እውነተኛውን ትእዛዝ ስቶ የልቡን ፈቃድ ፈጸመ። ያን ጊዜ እግዚአብሔር ያን ጊዜ እግዚአብሔር ነብዩ ሳሙኤልን ወደ ሳኦል ላከ። ዛሬም ወገኖቼ የእግዚአብሔር ልጆች፣ እኔና እናንተም ለእግዚአብሔር የማይታዘዝ ህይወት ካለን በየጊዜው እግዚአብሔር መልእክተኞቹን ይልካል። ተላልፈን ከምንሄደው የስህተት መንገድ እንድንመለስ ወደ እውነት፣ ወደ ጽድቅና ወደ ቅድስና ህይወት እንድንገባ እግዚአብሔር ዛሬ መልእክተኞቹን ይልካል። ተመለስ አለው ወዴት ነው የምትሄደው? ና አለው። እግዚአብሔር በነብዩ በሳሙኤል አማካኝ። አዎ እግዚአብሔር ከሚታረዱለት መስዋዕት ይልቅ ደስ የሚሰኘው በሚታዘዝ ልብ ነው። እግዚአብሔርን የሚታዘዝ ልብ በረከት አለው። ለዚህ ነው በነብዩ በኢሳይያስ በምዕራፍ አንድ ቁጥር አስራ ስምንት ላይ እግዚአብሔር ምን ይላል እሺ ብትሉ ለኔ ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ለኔ ግን ባትታዘዙ ሰይፍ ይበላቸዋል ይላል እግዚአብሔር። እሺ ብትሉ ለኔ ብትታዘዙ በረከትን ትበላላችሁ። ምክንያቱም እግዚአብሔርን መታዘዝ በረከት ስላለ፣ እግዚአብሔርን አለመታዘዝ ደግሞ ፍርድ ስላለው እግዚአብሔርን ምን አለ እምቢ ብትሉ ለእኔም ባትታዘዙ እ ሴት ይበላቸዋል ዛሬ ዓለማችንን የሚያስጨንቃት የእግዚአብሔር ፍርድ ባለመታዘዝ ጠንቅ የመጣ ነው እግዚአብሔርን ባለመታዘዝ ምክንያት የምንቀበለው መከራ ነው በየስፍራው የምንሰማው የዕለት ተዕለት መርዶ ስለ መልካም ሥራችን ሳይሆን እሱን ባለመታዘዛችን ምክንያት እየተቀበልን ያለነው ነው፣ መከራ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ የአርባ ዓመቱን የእስራኤልን ጉዞ በአጭር ቃል ጠቅልላ አድርጎ ሲያስቀምጥ ምን ይላል? ለዕብራውያን በጻፈላቸው በምዕራፍ አራት መልዕክቱ ላይ እነዚያ በምድረ በዳ ላይ ወድቀው የቀሩት እነማን ናቸው ይላል። ከሀገራቸው ከባርነት ምድር ሲወጡ ከግማሽ ሚሊየን ሕዝብ በላይ ናቸው። ነገር ግን የእግዚአብሔርን የተስፋይቱን ምድር ምዝረከናን የወረሱት ሁለት ሰዎች ናቸው። የተቀሩት ሰዎች የት ቀሩ? አለ ጳውሎስ። የት ገቡ? መጽሐፍ ቅዱስን ስናነብ ምን ይለናል? ባለመታዘዛቸው ጠንቅ ምክንያት ወደ እረፍት እንዳይገቡ እናያለን ይላል። እግዚአብሔርን ባለመታዘዛቸው ምክንያት ምዝረከናን ሊገቡ እንዳልተቻላቸው እናውቃለን። አለመታዘዝ ምን ያህል ጠንቅ እንደሆነ፣ የተሰጠንን ነገር እንኳን እንዳንቀበል ያደርገናል። እግዚአብሔር ያዘጋጀልንን ሽልማት እንኳን እንዳንቀበል ያደርገናል። ባለመታዘዛቸው ጠንቅ ወደ እረፍት ሊገቡ እንዳልተቻላቸውና አለ እግዚአብሔር ልጁ። ዛሬም ያለንበት ዘመን የሚያሳየን ይህንን እስራኤል ከባርነት ምድር ከግብፅ ወጥተው ወደ ምድረ ከነዓን እንደሚጓዙት እኔና እናንተም የግብፅ ምሳሌ በሆነችው በዚች ዓለም ላይ የምንኖር የእግዚአብሔር ልጆች መንገደኞች ነው። እኛ ወደ ምዝራውያን ርስት ሳይሆን የምንሄደው ወደ ሰማያዊ ርስት በክርስቶስ ኢየሱስ ደም ወደ ተዘጋጀችልን ሀገረ ሕይወት መንግሥተ ሰማያት ጉዞ የጀመርን ሰዎች ነው። አሁን የምንጓዝበት መንገድ አድካሚ መንገድ ነው። ሰውነታችንን የሚያዝል የሚያሰለች ተስፋ የሚያስቆርጥ መንገድ ነው። በዚህ ውስጥ ግን በጥናት እስከ መጨረሻው በር ድረስ መድረስ የሚቻለው ለእግዚአብሔር በመታዘዝ እግዚአብሔርን የሚታዘዝ ሕይወት ካለን ወገኖች፣ የእግዚአብሔር ልጆች፣ የቱንም ያህል በእኛ ሐሳብ መንግሥተ ሰማያት ሩቅ ሩቅናት ብለን ብናስብ ከሰማይ በላይ ናት ብለን ብንናገር፣ እንሆ እግዚአብሔርን የሚታዘዝ ሕይወት ካለን ግን በመካከላችን ናት። እግዚአብሔር መንግ ክብር ምስጋና ለእርሱ መካከላችንን ርቀቱን ማስፈራን ይሆናል። እና ጳውሎስ ልክ ለእስራኤል እንደተናገረው ምዝረርስት ሊወርሱ ያልቻሉትበት ምክንያት አለመታዘዛቸው ነው። እነዚያ ሁለት ሰዎችና የተቀሩት በበረሃው የተወለዱት ሰዎች ምዝረርስ ለመግባት የቻሉበት ምክንያት ደግሞ መታዘዛቸው ነው በማለት የመታዘዝን በረከት ይነግረን። በቅዳሴው ላይ የተነበበውን ታሪክ የሚያስተምረን ይሄንን በዮሐንስ ወንጌል በዮሐንስ ወንጌል ምራፍ 21 ከቁጥር አንድ ጀምሮ ያለውን ቃል አነባለሁ። ዮሐንስ ወንጌል ምራፍ 21። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ ስምዖን ጴጥሮስና ዲድሞስ የሚባለው ቶማስ ከገሊላ ቃና የሆነ ናትናኤልም የዘብዴዎስም ልጆች ከደቀ መዛሙርቱ ሌሎች ሁለት በአንድነት ነበሩ። ስምዖን ጴጥሮስ አሳ ላጥምድ ይሄዳለው አላቸው። አንዳንድ ጊዜ ወገኖቼ፣ የእግዚአብሔር ልጆች፣ አንድ ጥያቄ ልጠይቃችሁ። ቅዱስ አምላካችን እግዚአብሔር ኢየሱስ ክርስቶስ ስምዖን ጴጥሮስን ለሐዋርያነት ሳይመጥ ሳይመርጠው በፊት የሰኦል የስምዖን ጴጥሮስ የዕለት ተዕለት ስራው ምን ነበር? ምን ነበር? ግብር ምን ነበር? ስራው እንዴት ነው? ምን ነበር? ስራው አንድ ላይ ባሉ እንጂ ምንድን ነው? አሳ ማጥመር ነበር ስራው። አሁን ይሄንን ስራውን ትቶ ሶስት አመት ከስድስት ወር ተምሮ ተመርቆ ወደ አለም ከተላከ በኋላ እንደገና ለምንድን ነው ልቡ ወደ ቀደመው ስራው ያዘነበለ? አንዳንድ ጊዜ ወደ እግዚአብሔር ከመጠራታችን አስቀድሞ የነበረን ህይወት በእግዚአብሔር ቤት ውስጥ ቁጭ ብለን እንኳን አይተወንም፣ አይተወንም ዳግመኛ ወደ ነበርንበት መንገድ ይመልሰናል። ዓለም ወደ ራሷ ሀሳብና ፈቃድ ትስበናል። እዚህ ከመምጣታችን በፊት እያንዳንዳችን በየግል ህይወታችን ልዩ ልዩ ህይወትና ልዩ ልዩ ስራ ነበር። ወደ እግዚአብሔር ቤት ከመጠራታችን፣ የቅድስና ኑሮ በአምላካችን በኢየሱስ ክርስቶስ መኖር ከመጀመራችን አስቀድሞ እያንዳንዳችን እግዚአብሔር ደስ የማይሰኝበትና ክብሩ የማይገለጽበት የበደል ህይወት ነበር። ዛሬም ያ ህይወት የሞተ እንዳይመስለን ወገኖቼ፣ እግዚአብሔር ዛሬም በእኛ ውስጥ ዳግመኛ ህይወት ለመዝራት ይታገለናል። ከተቀመጥንበት የክብር ስፍራ ሊያወርደን፣ ከተቀበልነው ጸጋ ሊያዋርደን፣ ዛሬም የቀደመው ህይወት የሚታገለን ብዙዎች ነን። አይደለም ያሳለፍነው ታሪካችን ዳግመኛ የሚሟገተን ብዙዎቻችን ነን። ጴጥሮስን የገጠመው ያ ነገር ነበር። ያ የዓሳ ማጥመድ ህይወት ተመልከቱ። ከሐዋርያነት ክብር ከሊቃ ሐዋርያነት ማዕረግ ብዙዎችን በጥላው ለመፈወስ ከሚችልበት ጸጋ በቃሉ ትምህርት የዓለምን ኃጢአት ለማስወገድ ከሚችልበት መንፈሳዊ በረከት አሳ ወጥ ወደ ማጥመድ ልቧዘ ነበር። በጣም የተራራቁ ነገሮች ናቸው። የእግዚአብሔር ስጦታ እዚህ ጋ ሌላ ነው፣ የጴጥሮስ ልብ ደግሞ ሌላ ነው። ግን የትኛውም ስፍራ ላይ ብንሆን የወደደንና ያከበረን አምላካችን እግዚአብሔር አይተወን። ጴጥሮስ ተነሳ እኔ ለአሳ ላጥምድ እሄዳለሁ አለ። ያን ጊዜ ምክንያቱም ክርስቶስ ከነሱ በሞተ ስጋት ተለይቷል። ሰውን አካሉ በመቃብር እንዳለ ነው የሚያውቁ የትንሣኤውን ብስራት ሰምተዋል፣ ግን ልባቸው እርግጠኛ አልነበረ። ስለዚህ ምን አሉ የተቀሩትም አሳ ላጥም እንሄዳለሁ፣ አላቸው። እነርሱም እኛም ካንተ ጋር እንመጣለን፣ አሉት። በቃ እኛስ ምን እንጠብቃለን? እኛም ከአንተ ጋር እንግዲህ እንሄዳለን፣ አሳ ወደ ማጥመድ እንሰማራለን፣ አሉት። በዚህ ሰዓት አሳ ለማጥመድ ሄዱ፣ በታንኳይ ውስጥም ገቡ። በዚያ አሳ የማጥመድ ስራቸውን ጀምሩ። ገና ከሄዱባት ሰዓት ጀምሮ መረባቸውን ወደ ተለያየ ስፍራ ላይ ወረውር ይወረውራሉ። የሚወረውሩት መረብ ግን ከባህር ውስጥ የሚይዝላቸው አንድም አሳ አልነበረ። የወረውሯትንም መረብ ባዶዋን ይስባሉ። እንደገና መርከባቸውን ወደ ሌላ አቅጣጫ ይነዳሉ፣ በዚያ መረባቸውን ይወረውራሉ። እንዲህ እያሉ ሌሊቱን ሙሉ ደከሙ፣ መረባቸው አሳ አልነበረው። እግዚአብሔር ይሄን ከመሰለ ድካም የሚጠብቅ ነው ዝም ብሎ ሌሊቱን ሙሉ ምድክም ያለምንም ውጤት ያለምንም ትርፍ ምድክም። ሁልጊዜ ኑሯችን እግዚአብሔር ከሌለበት እንደዚህ ነው። እግዚአብሔር የሌለበት አይነት አኗኗር ካለን ወገኖቼ፣ እግዚአብሔር ልጆች የቱንም ያህል ብንደክም፣ ብንሮጥ፣ ብንወጣ፣ ብንወርድ ኑሯችን በበረከት የተሞላ አይሆንም። ሁሌ ጉድለት ሰማናል። እነ ቅዱስ ጴጥሮስን የገጠማቸው ያነበር ያ ነበር። አለቀ ሌሊቱ። ተፈጸመ። እንደገና ሁለተኛ ቀን በዚያ ድካም ሊደገም ቀኑ ሌሊቱ መንጋት ጀመረ። ያን ጊዜ በደከምና በዛለ ሕይወታቸው መርከባቸው ላይ ቁጭ ብለው በትካዜ ዓለም ውስጥ ሆነው አንድ ድምፅ ሰሙ። ሌሊቱን ሙሉ አሳ ስትፈልጉ በዚሁ ኑራችኋልን? የእግዚአብሔር ቃል ምን እንደሚልን፣ በነጋውም ጊዜ በነጋም ጊዜ ይላል እንግዲህ ቀን ይሄዱ ሰዎች ቀኑን ጨርሰው ሌሊቱን ደግመው ከሚወረውሩት መረብ አንዳች ሳ ያለያዙን ሰዎች በመርከባቸው ዝለውና ደክመው ተስፋ ቆርጠው ምን ይሻለናል እያሉ እየተወያዩ ያሉ ሰዎች እንዲህ የሚል ድምፅ ሰሙ። በነጋውም ጊዜ ኢየሱስ በባህር ዳር ቆመ፣ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆቼ ሆይ አንዳች የሚበላላች አላችሁን? አላቸው። ምክንያቱም ጥያቄ ዋላ ክርስቶስ ምንም እንደሌላቸው ያውቃል፣ ያውቅ አዎ። ግን ጠየቃቸው፣ ምክንያቱም በኋላ ከጥያቄ የምንረዳው ነገር አለ። ያን ጊዜ አላቸው የለንም ብለው መለሱ። እርሱም መረቡን አለ። ተመልከቱ፣ እነሱ በቃ ተስፋ ቆርጠው መረባቸው ባዶ ነው፣ ከእንግዲህ በኋላ አሳ የለም ብለው ተናግረው ባሉበት ሰዓት፣ በሉ መረባችሁን በስተቀኝ በኩል ጣሉ። የትምህርታችን ርዕስ ምንድን ነው? ምንድን ምንድነው? የመታዘዝ በረከት። አሁን እግዚአብሔርን መታዘዝ ሊጀምር ነው። እስከዚህ ሰዓት ድረስ የነ ቅዱስ ጴጥሮስ ሀሳብ ብቻውን ትርፍ አልነበረውም። እስከዚህ ሰዓት ድረስ የነ ቅዱስ ጴጥሮስ ብልሃት ለኑሯቸው መፍትሄ አላስገኘላቸውም? አሁን ግን በነ ቅዱስ ጴጥሮስ ድካም እግዚአብሔር ገባ። ክብር ምስጋና ለርሱ ይሁን። ያን ጊዜ ጌታ ምን አለ? በሉ መረባቸውን በስተቀኝ በኩል ጣሉ። በእውኑ እነ ቅዱስ ጴጥሮስ መረባቸውን ያልጣሉበት ስፍራ ነበረን ነበረ ወይ አልነበረም? ጴጥሮስ የጴጥሮስ መረብ ያልወደቀበት ስፍራ አልነበረም። ግን ያ የተወረወረ መረብ አንድም አሳ አልያዘም። ምክንያቱም ጴጥሮስ ብቻውን ስለነበረ ነበረ። አሁን ግን መድኃኒዓለም ኢየሱስ ክርስቶስ የድንግል ማርያም ልጅ እኛን በሞቱ ያከበረን ከነበረብን እርግማን ነጻ ያወጣን የእኛን ሕማምና ግርፋት ተቀብሎ እኛን የፈወሰ ቁስላችንን ያዳነን አምላካችን ኢየሱስ ክርስቶስ ግን በል መረብህን በስተቀኝ በኩል ጣል አለ። እኔ በሆን ይከራከራል። ምን ትቀልዳለህ? መቶ ጊዜ ይሆናል በቀኝ የወረወርኩት ነው የምለው። አይደለም! ወገኖች፣ የክርስቲያኖች ስንቴ እንዲህ ብለን እግዚአብሔር ይፈጠነን ስለተሳተ እንዲህ አድርጉ ሲለን መታዘዝ አቅቶን በሚያዘን ነገር ተጠራጣሪው ልባችን በእግዚአብሔር ቃል ላይ እምነት እንዳይኖረን አድርጎን ስንቶቻችንን ባዶ አስቀርቶናል። ወገኖች በልጣል በቀኝ በኩል ወርውር አለው እግዚአብሔር። ያን ጊዜ ጴጥሮስ አልተጠራጠረም። ምን አለ ግን ጌታ እንደሆነ አላወቁ። እዚህ ድረስ ጌታ እንደሆነ አላ እርቃኑን ነበረ፣ ራቁቱን ነበረ ጌታ እንደሆነ ስራ አላወቀም። ራቁትነቱን ማላስፈራው ግን ትእዛዙን ፈጸመ። ቅዱስ ጴጥሮስም መረቡን በታንኳይቱ በስተቀኝ ጣሉ ታገኙም አላችሁ አላቸው። ሌሊቱን ሁሉ ደከምን ምንም አላገኘንም፣ የለም በትእዛዝ ግን እንጥላለን። ስለዚህም ጣሉት። በዚያን ጊዜ ከአሳው ብዛት የተነሳ ሊጎቱት አቃታቸው ይላል። እግዚአብሔር ሲሰጥ ይገርማል። ምንም የለም እኮ እሱ ተናግሯል ጌታ ሆይ ሌሊቱን ሙሉ ወርውረናል ምንም አላገኘንም ግን ስለ ቃልህ መረቡን እንጥላለን አሉ ስለ ቃሉ መረቡን ጣሉ ያን ጊዜ ያ እንደ ቀላል ሲጎተት የነበረ መረብ አሁን መጎተት አቃተው ለምን ለምን ወገኖችም የእግዚአብሔር በረከት በመታዘዙ ስለነበረ በዚያ በታዘዙ ትእዛዝ ውስጥ እግዚአብሔር መረባቸውን በአሳ ስለሞላላት፣ ያኔ መጎተት አቃታቸው፣ ደከማቸው። ቀደም ብለው የደከሙት በማጣት ነበር። አሁን ግን በሸክም ደከሙ። ወገኖች በእግዚአብሔር ስጦታ ደከሙ። ጎትተውም አወጡት። ያን ጊዜ የምን አለ ቅዱስ ጴጥሮስ፣ ጌታ እኮ ነው። መረባችን ሲሞላ ማን ነው የምንለው? እኔ እና እናንተ፣ አይ አቶ ከሌኮ ስለ ረዳኝ ነው ነው የምንለው አይደል? ገንዘቤ እውቀቴ ነው የምንለው። ጌታ እኮ ነው ወገኖች ጌታ እኮ ነው ማለት ያስፈልጋል። ምንድነው ምንለው? ሲሳካልን ምንድነው ምንለው? አስር አመት ሙሉ ያስለቀሰን የኑሯችን ጉዳይ መፍትሄ ሲያገኝ ምንድነው ምንለው? የተከዝንባቸው፣ ያለቀስንባቸው እግዚአብሔር እንዲረዳን እንዲረዳን የጾምንባቸው የኑሯችን ጉዳዮች ሲሟሉልን ምንድነው ምንለው? ገንዘቤ እኮ ነው፣ እከሌ እኮ ነው፣ አይደለም ምንለው እኛ? ጌታ እኮ ነው ማለት ያስፈልጋል። ምክንያቱም ያለሱ የሚከናወን ምንም ነገር የለም ያ ምስክርነት ዛሬ ለእኔና ለእናንተም ለህይወታችን አስፈላጊ ነው። ዛሬ አምላካችን እግዚአብሔር እኔና እናንተንም ያዘናል የእሱን የመታዘዝ በረከት መቀበል እንችል ዘንድ ለእግዚአብሔር የሚታዘዝ የሚገዛ ህይወት ያስፈልገናል። ዛሬ የምንመለከተው ነገር ሁሉ የጥፋት ነገር ነው፣ የስተት ነገር ነው። ብዙዎች እየተወናበዱ ያሉበት ነገር ነው። በተለይ ወገኖች የክርስቲያኖች ዓለማችን በመረጋጋት መንፈስ የምትኖረው በውስጧ እግዚአብሔርን የሚያመልክ ሰው ስላላት። ክርስትና የዓለም ሚዛን ነው። ክርስትና ከሌለ ዓለም ትርጉም የላት። ለዚህ ነው ጌታ ሲያስተምር ምን አለ? እናንተ የዓለም ጨው ናችኋል ሐዋርያት። ምክንያቱም አልጫ አልጫ የሚለውን ዓለም በመንፈሳዊ ትምህርታቸው ጨውነት እንዲያጣፍጡ ስለተላ ያ ትምህርት ዛሬ ከዓለም እንዲወጣና ዓለምን መልሳ አልጫ አልጫ እንድትል ጥረት እየተደረገ ያለበት ጊዜ ውርሴ እግዚአብሔር። ስለዚህ አሁን በዚህ ዘመን ብዙ አስቸጋሪ ሁኔታዎች እየታዩ ባሉበት ዘመን በእምነታችን ጸንተን የእምነትን ዋጋ ለመቀበል እንችል ዘንድ እግዚአብሔርን የሚታዘዝ ሕይወት ያስፈልገናል። የቱንም ያህል ብንደክም እሱ ሲናገር ድካም ሁሉ ይቀራል። እርግጠኛን። እያንዳንዳችን በግል ሕይወታችን ብዙ የምንደክምባቸው የኑሯችን ጉዳዮች አሉ። በጣም የምንደክምባቸው፣ ብዙ የምንጥርባቸው፣ እስካሁን ድረስ ግን የድካማችንን መልስ ያላገኝንባቸው ብዙ ጉዳዮች አሉ። አሁን የሚያስፈልገን አንድ ነገር ነው ወገኖቼ፣ የእግዚአብሔር ልጆች ልክ እንደነ ቅዱስ ጴጥሮስ ከችግራችን በስተቀኝ ቆሞ የሚናገረንን አምላካችንን እግዚአብሔርን መስማትና በሱ ትእዛዝ አማካኝነት ኑሯችን ሲስተካከልና ሲሳካ ጌታ እኮ ነው የሚል ምስክርነት መሰል፣ ያን ጊዜ የእግዚአብሔርን በረከት እንቀበላለን። እንግዲህ አምላካችን እግዚአብሔር እሱን በመታዘዝ የሚገኘውን በረከት ለመቀበል ያስችለን ዘንድ ይርዳል። ከመጀመሪያው ሰው ጀምሮ እስከ መጨረሻው ድረስ ያለውን የመጽሐፍ ቅዱስ ታሪክ ስንመለከት የሰውን ልጆች ሕይወት የሚቀይረው እግዚአብሔርን መታዘዝ። እግዚአብሔርን የምትታዘዝ ነፍስ ሁልጊዜ ትባረካለች፣ ሁልጊዜ ትቀደሳለች፣ ሁልጊዜ ለዚህ ነው ጌታ የሚገርባችሁ ክርስቶስ አምላካችን በድንግል ማርያም ሥጋ ተገልጦ የምድር መካከል በምትሆን በቅራኔ ውስጥ ለእኛ መስዋዕት ሆኖ እስኪሰጥ ድረስ የሰው ልጆች እሚፈጽሙት የተሰጣቸው ሕግ እጅግ ብዙ ነበር። አስር ሕግ አለ። እንደገና አምስት መቶ ሰባ ሕጎች በሙሉ ኪዳን ተሰጥቶታል። ሰው ነዚያን ሁሉ መፈጸማለን ምን ለመሆን የመታዘዝን በረከት ለመጡ። አሁን ግን ተቀይሯል። አዲሱ በክርስቶስ ኢየሱስ የተሰጠን ሕግ ግን ሁለት ሕግ ነው። ሁለት ሕግ እነዚህን ሁለቱን ነገሮች የሚፈጽሙ ሁለት ነገሮች ለቁጥር እንኳን አያስተግ፣ ቀላል እነዚህን ሁለቱን ነገሮች የሚፈጽም ነው የሚለው ከ በመጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕይ ዮሐንስ ያለውን የእግዚአብሔርን ቃል እንደፈጸመ ይቆጠርለታል። ደስ አይልም? ቀላል አደለም? ዛሬ እነዚህን ሁለት ትዕዛዞች አንብቤ ትምህርቴን እጨርሳለሁ። እንግዲህ ሁለት ቃል ነው እሱ የሚናገረን። ይሄ በማቴዎስ ወንጌል ምዕራፍ ሀያ ሁለት ቁጥር ሰላሳ ላይ ያለውን ቃል አነባለሁ። የማቴዎስ ወንጌል ምዕራፍ ሀያ ሁለት ቁጥር ሰላሳ አራት ምን አለ? ኢየሱስም እንዲህ አለ፣ ጌታ አምላክህን ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ውደድ። ታላቂቱና ፊተኛይቱ ትእዛዝ ይች ናት። ስንተኛው ነው? አንድ ልብ አድርጋችሁ አስተውሉ። ጌታ አምላክህን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ውደድ። ሁለተኛ ታላቂቱና ፊተኛይቱ ትእዛዝ፣ ሁለተኛ ሁለተኛይቱም ይላል ጌታ ሶስተኛ አልጥምር ሁለተኛይቱም ሁለተኛይቱ ትዕዛዝ ይችናት ሁለተኛ ይቱም ይችን ትመስላለች። እርሷም ባልንጀራህን እንደ ነፍስ ውደድ የምትልናት ኦሪትና ነቢያት በእነዚህ በሁለት ትዕዛዛት ጠኑ። መጽሐፍ ቅዱስ ተጠቀለሉ። ሌላው ነው የታርሟል። ጠኑ ኦሪትና ነቢያት በነዚህ ሁለት ትእዛዛት ጠኑ ስለዚህ ወገኖች፣ የእግዚአብሔር ልጆች፣ የመታዘዝን በረከት ለመቀበል እኛ እግዚአብሔርን እንድንታዘዘው የተፈለግንበት ሁለት ትዕዛዛት፣ አንዱ እግዚአብሔርን በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ልብ መውደድ። ሁለተኛ አይቱ ይችን የምትመስለው ምንድናት? ባልንጀራህን ውደድ። እግዚአብሔር እነዚህን ፈጽመን በረከት ለማግኘት ያብቃል።